አዜብ ገብረስላሴ በኒው ሳውዝ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት የሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ በቅርቡ ትግራይ ውስጥ በፌዴራሉና በክልል መንግስታቱ መካከል በተካሄደው ጦርነት ሳቢያ የምግብና የጤና ክብካቤን አስመልክቶ አንድ መጣጥፍ ለህትመት አብቅተዋል። እዚህ አውስትሬሊያ ውስጥ በቅድሚያ በንጽጽሮች መልክ የትግራይ ስርዓተ ጤና ከጦርነቱ በፊት ምን ዓይነት ደረጃ ላይ ይ ገኝ ነበር? አሁንስ ከጦርነቱ በኋላ በምን ሁኔታ ላይ ነው የሚገኘው ከሚለው ለምን አንነሳም? አመሰግናለሁ ካሳሁን ለሰጠህኝ እድል። ልብ የሚሰብር ሁኔታ ላይ ያለነው። እንደ ጥያቄ በትግራይ ጦርነት ምን ያህነት ከምግብና ከጤናው ስርዓት አንጻር ያስከተለውን ነገር ለማየት እውነት ነው፣ ቀድመን የነበረውን ነገር ማየት አስፈላጊ ሊሆን ይችላል። ግን በአጠቃላይ ደግሞ ስናየው ምንድን ነው ይሄ ጦርነት ያስከተሉ ችግሮች አሉ። ህዝቦች ለኦልሞስት ስድስት ሚሊዮን የሚሆን ህዝብና ከዛም በተጨማሪ ወደ መቶ ሺ የሚጠጉ የኤርትራ ስደተኞች አደጋ ውስጥ ናቸው። ከዚህ ጋር ተያይዞም የምናየው መረጃ በዩኤን በተለያዩ ድርጅቶች የሚወጣው መረጃ እንደሚያሳየን ኦልሞስት ወደ ስልሳ ሺህ የሚጠጉ ዜጎች ተሰደዋሉ። ከዚህ ግማሾቹ የሚሆኑት ህጻናትና እናቶች ናቸው። ከዚህም በተጨማሪ ሁለት ነጥብ ሁለት ሚሊዮን የሚጠጋ ዜጋ ከቦታው ተፈናቅሏል። በሺዎች የሚቆጠሩ ሞቶች እንዳሉ እያየ ነው። እንግዲህ ወደ ጤናው ደግሞ ስንመለስ እንግዲህ የመንግስት ሪፖርቶች እንደሚያሳዩት በአሁኑ ሰዓት አራት ነጥብ አምስት ሚሊዮን የሚጠጋ ዊች ሚንስ ሰባ አምስት ፐርሰንት የሚሆን የትግራይ ህዝብ የአስቸኳይ ጊዜ የሆነ የምግብ እርዳታ ያስፈልገዋል የሚሉና ከዚህ አንጻር ስናየው ምን አይነት ነው የጤናውና የምግቡ ፕራይሲስ ወይ ደግሞ ቀውስ ምን አይነት ያስከትላል ብለን ማየቱ እንግዲህ የሙያዊ ኃላፊነታችን ነው ማለት ነው። እሱን ደግሞ ለማየት የትግራይ የጤና ስርዓት እና የትግራይ የህዝብ የጤና ሁኔታ ምን ይመስላል የሚለውን ማየቱ ተገቢ ይሆናል። ማለት እንግዲህ በአጠቃላይ ስናየው ትግራይ ኢትዮጵያ ውስጥ እንደ አንድ ክልል ላለፉት ሰላሳ ዓመታት በጤናው ዘ ከፍተኛ የሚባል ውጤቶችን አስመዝግባለች እና በአጭሩ እንኳን ብናነሳ በእናቶች ጤና እንክብካቤ ሁኔታ ላይ የትግራይ ክልል ኦልሞስት ኦል በሚባል ዘጠና አራት ፐርሰንት የሚሆኑ እናቶች የቅድመ ወሊድ አገልግሎት ያገኙ ነበረ። ሰባ ሶስት ፐርሰንት የሚሆኑት በጤና ተቋማት ይወልዱ ነበረ። ይሄ ብናነጻጽረው ከናሽናል አቭሬጁ ጋር እንኳን የተሻለ ከፍተኛ ጫ ያለው እንደሆነ ያሳያል። ይሄ ማለት ምንድን ነው? በብዛት የሚባለው የህብረተሰብ ክፍል ጤናን አክሰስ የሚያደርግ ከዛ ጋር ተጨምሮ የተለያዩ የጤና ስርዓቱን የሚያሻሽሉ ስራዎች ይደረግ ነበር ማለት ነው። በአጠቃላይ የጤና ሚኒስቴር ጥናቶችን እንደሚያሳዩት ትግራይ በጤና ስርዓቱ በተለይ ደግሞ እንደ አገርም ኢንተርናሽናሊም በጣም የምንኮራበት የጤና ኤክስቴንሽን ፕሮግራም ስናይ ከትግራይ ክልል ነው የተነሳው እና ትልቅ ውጤትም እስከ ጦርነቱ ድረስ ትልቅ ውጤት የህብረተሰቡን ጤና በማሻሻል የእናቶችና ህፃናት በመቀነስ የፅዳትና የተለያዩ ኢንፌክሽየስ ዲዚዞችን በመቀነስ ትልቅ ለውጥ ያመጣ ክልል ነው ማለት ነው እንግዲህ ስንል ሌሎች ችግሮች አልነበሩም ማለት አይደለም። ተግዳሮቶች ነበሩ። ለምሳሌ ምንም እንኳን ተደራሽነት ቢኖረውም የጤና አገልግሎቱ ከጥራት አንጻር የሚነሱ ችግሮች ነበሩ። የነበሩ የምግብ እጥረት፣ በተለይ ደግሞ በህፃናት ላይ የሚታየው የምግብ እጥረት በራሱ ትልቅ ችግር ነበረ ማለት ነው። ጦርነቱ ከመነሳቱ ደግሞ በጣም በቅርብ ጊዜ የኮቪድ ስርጭቱ በከፍተኛ ደረጃ እየተስፋፋ ነበር። የጤና ስርአቱ ወይም የጤና አስተዳደሩ ሞር ወደዛ እንዲሄድ አድርጎታል ማለት ነው። እንግዲህ ይሄንን ካልን ጦርነቱ ከተከሰተ በኋላ ምንድን ነው የመጣው ካልን ጠቅለል ባለመልኩ ስረዳው ትግራይን እንደ ክልል ለብዙ ዓመታት ወደ ኋላ በጤና ስርአቱን በሰዎች ጤና ላይ በሰዎች ህልና ላይ ለብዙ ዓመት ወደ ኋላ የሚወስድ ተግባር ነው የተካሄደው ብዬ ነው የማስበው እኔ ደግሞ እንደ አንድ ባለሙያ እዛ ክልል ላይ መቀሌ ዩኒቨርሲቲ ላይ ለብዙ አመት እንደሰራ ሰው የክልሉን ሁኔታም በየወረዳው በየጤና ጣቢያዎቹ ያሉት ሁኔታዎች ከመረዳትም አንፃር ከዚህ በተጨማሪም በተለያዩ አለማት ላይ የሚደረጉ ጦርነቶች የሚያስከትለውን ተጽዕኖ ሲንተሳይዝ ከማድረግ አንጻር ምን አይነት ችግሮች ሊያስከትሉ ይችላሉ፣ አሁንስ ምን እያስከተለ ነው የሚለውን መናገር ይቻላል ማለት ነው። የመጀመሪያው የጤና አገልግሎት ስርጭቱን ነው የምናየው ማለት ነው። የጤና አገልግሎት ስርጭቱን ስናይ የምግብ በተመለከተ እንኳን ካየን በምግብ ደረጃ ባክግራውንዱን ማየት ያስፈልጋል። ምንድነው እየተካሄደ ነበረው? በጦርነቱ መንገዶች ተዘጋግቶ ነበረ። የባንክ አገልግሎት በጠቅላላ ስር ኦፍ ዘ ሪጅን አልነበረም። በጦርነቱ ደግሞ በፊት የአንበጣ መንጋ ተከስቶ ነበረ። እንደምታውቀው በሰሜኑ በተለያዩ የኢትዮጵያ ክፍሎች የአንበጣ መንጋ ተከስቶ ነበረ። ነገር ግን በትግራይ ክልል ደግሞ የበለጠ አስከፊ ያደረገው የፌዴራል መንግሥት ኢንተርቪን ባለማድረጉ የአንበጣው መንጋ ያስከተለው የሰብል እጦት ነበረ እና ያ ባለበት ሁኔታ ሌሎችም ችግሮች የኮቪዱ ሌሎችም ባሉበት ሁኔታ አሁን ደግሞ ጦርነቱ ሲጨመር ህዝቡ የሚበላውን ወይ ደግሞ ህዝቡ ምግብ ለማግኘት የሚያስችለውን ነገር አክሰስ አጥቷል ማለት ነው ከዚህም የተነሳ እንግዲህ መጀመሪያ መግቢያ ላይ እንዳልኩት አራት ነጥብ አምስት ሚሊዮን ህዝብ የሚሆን ግማሾቹ፣ ሁለት ነጥብ ሁለት ሚሊዮን ህፃናት ጨምሮ ህዝቡ የአስቸኳይ ጊዜ የምግብ እርዳታ ያስፈልገዋል ማለት ነው። ይሄ ከምግብ አንጻር ነው። ከዚህ በተጨማሪ ደግሞ ምን አይነት የጤና ሁኔታስ ነበር? ከምግብ ጋር በተያዙ በሽታዎች ለምሳሌ ማልኒትሪሽን የምንለው ማለት ነው። ከጦርነቱ በፊት በራሱ የምግብ እጥረት ችግር ያለባቸው ህጻናት ከሌሎች ክልሎች በበለጠ የትግራይ ክልል ላይ ብዙ ህጻናት ይገኙ ነበር። በኢትዮጵያን ዲሞግራፊክ ኤንድ ሄልት ሰርቬይ መረጃ መሰረት ማለት ነው ይሄም ወደ ስልሳ አምስት ሺህ የሚጠጉ ህጻናት አኪት ማልኒትሪሽን ችግር እንደነበረባቸው ያሳይናል ማለት ነው። ጦርነቱ ደግሞ በዚህ ላይ የሚጨምረው የምግብ እጥረት ያስከተለው ነገር ዛሬ ዩኒሴፍ ያወጣው መረጃ እንደሚያሳየው ህጻናት አስር ፐርሰንት የሚሆን ህጻናት ከአምስት አመት በታች ያሉ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋሉ ብለዋል እና ይሄ ደግሞ ከኢንተርናሽናል ወርልድ ሄልዝ ኦርጋናይዜሽን ስታንዳርድ እንኳን ኢመርጀንሲ ሲቹዌሽን ላይ ስታንዳርድ እንኳን ስናነጻጽረው የመጨረሻ ትሬሾልዱ ሶስት ፐርሰንት ነው። አሁን ግን ትግራይ ላይ ያለው የህፃናት የአኪዩት ማልኒትሪሽን ኬዝ አስር ፐርሰንት ወይ ደግሞ የምግብ እጥረት ችግር አስር ፐርሰንት እንደደረሰ ያሳያል ማለት ነው በአሁኑ ሰዓት ከሰባ ሺህ የሚበልጡ ህፃናትን ለከፍተኛ የምግብ እጥረት ተያይዞ የሚመጣ የጤና ችግር ከዛ ደግሞ ካለፈ የሞት ነገር እንደሚያስከትል ያሳያል ማለት ነው። በአጠቃላይም በዚሁ ዩኒሴፍ ሪፖርት ላይ እንደተገለጸው ሰላሳ አራት ፐርሰንት የሚሆነው የአኪዩት ማልኒትሪሽን ችግር ክልሉ ላይ እንደሚከሰት ወይ ደግሞ እንዳለ ሪፖርቱ አስረድቷል። ይሄ እንግዲህ ከምግብ አንጻር ነው። የጤና አገልግሎቱን ደግሞ ስናይ የጤና አገልግሎቱን ሳይ የጤና ተቋማትን ማየቱ አስፈላጊ ነው የሚሆነው ማለት ነው። ትግራይ ውስጥ ከጦርነቶች ወደ አርባ የሚጠጉ ሆስፒታሎች ሁለት መቶ አርባ ሄልስ ሴንተሮች እና 712 የሚሆኑ የጤና ኬላዎች ነበሩ። እንግዲህ አሁን የተቋቋመው የጊዜያዊ መስተዳድር የጤና ቢሮ እንደገለጸው፣ ሌሎችም መረጃዎችም እንደሚያሳዩት ሙሉ በሙሉ በሚባል ደረጃ ጥቂቶቹ ሁለት ወይ ሶስት የሚሆኑ ሆስፒታሎች ውጭ የጤና ተቋማቶቹ ወድመዋሉ፣ ያለው ማቴሪያሎች ተሰርቀዋሉ፣ ከዛ በተጨማሪ ምንም አይነት አገልግሎት መስጠት በማይችሉበት ደረጃ እንደሆኑ መረጃዎች እያሳዩ ነው ማለት ነው። አምቡላንስን እንኳን ስናይ ከሁለት መቶ ስልሳ ዘጠኝ አምቡላንሶች ውስጥ ሁለት መቶ ሰላሳ ስምንት የሚሆኑት ተሰርቀዋል ወይ ደግሞ ተቃጥለዋሉ ማለት ነው። ይሄ እንግዲህ በጣም በጣም በጣም ከባድ ችግር ነው እንደ አንድ አገር ሄል ሲስተም ስናየው ማለት ነው። ከዛ በተጨማሪ የጤና ቢሮ ኃላፊ እንደገለጹት መድኃኒቶች፣ የሕክምና መርጃ መሳሪያዎች፣ የተለያዩ ለሕክምና ለጤና አገልግሎት መስጫ የሚሆኑ መሳሪያዎችና ግብአቶች የሉም እነዚህ ጤና ተቋማት ላይ ማለት ነው። ይሄ ደግሞ የበለጠ በምንድነው መሰረታዊ የሆኑ አገልግሎቶችም የሉም፣ የውሃ የለም በተለያዩ ማለት ብዙ በሚባለው ከመቀሌ እና አካባቢ ውጭ ባሉ ቦታዎች ላይ መብራት የለም። ደብሊው ኤች ኦ ሪፖርት እንደሚያሳየው ወደ ሶስት መቶ የሚጠጉ የውሃ ፓምፖች ከጥቅም ውጭ ውለዋል፣ እንግዲህ በአሁኑ ሰዓት እና ይሄ የሚያስከትለው መገመት ጤና ባለሙያ ባትሆንም ማሰብ የሚቻል ይሆናል ማለት ነው። ይሄ ከሰርቪስ ደሊቨሪው አንጻር ነው። አንድ በአንድ ደግሞ የክትባት አገልግሎትን የእናቶችን ጤና ስናይ ሰፊ የሆነ ችግር እንዳለ ለምሳሌ የክትባትን ብናነሳ ክትባት አገልግሎት መስጠት አይቻልም። በብዙ ነገሮች እንዳልኩት መብራት የለም። የክትባት የሚቀምጥባቸው ኮልድ ቼኖች፣ የክትባት ቫክሲኖች ይበላሻሉ። ከዚህ ጋር ተያይዞ ህብረተሰብ ወደ ጤና ተቋማት መምጣት አይችልም። ምክንያቱም ለራሱ በጦርነቱ ፍርሃትና ግማሹም ተሰዶ ስላለ እናቶች ወደ ጤና ጣቢያ ሄደው የጤና አገልግሎት ማግኘት አይችሉም። ጤና ጣቢያዎቹ ፈርሰዋል። ከዛ በተጨማሪ ደግሞ ቢኖሩም የሚሄድ ኮንፊደንስ፣ ወይ ደግሞ እንትን የላቸውም ማለት ነው። ይሄ በጣም ከባድ የሆነ ችግር እያስከተለ እንደሆነ አሁን የሚወጡ ሪፖርቶች እናቶች በየመንገዱ ማለት በበረሃ እየወለዱ ነው። በቤት ሲወልዱ ልክ በፊት እንደነበር ነው። ከፍተኛ የሆነ የእናቶች ሞት ሊያጋጥም እንደሚችል ያሳያል ማለት ነው። ብዙ ብዙም ብዙ የጤና ችግሮችን ማውራት ይቻላል። ለምሳሌ በቅርብ ጊዜ የጤና ድርጅት የዓለም ጤና ድርጅት ያወጣው ሪፖርት እንደሚያሳየው ከዚህ ጦርነት ጋር ተያይዞ የሚዝል ሌሎችን ተላላፊ በሽታዎች የኮሌራ እና ከነዚህ ከውሃው ጋር ወይ ደግሞ ከውሃ ጥረት ጋር ሊመጡ የሚችሉ በሽታዎች እንደሚበዙ ያሳያል ማለት ነው። ከዚህ በተጨማሪ ለዓለም ስጋት የሆነው የኮቪድም ስርጭት አለ። ሌላ መርሳት የሌለብን ከክሮኒክ ወይ ደግሞ እነዚህ ተላላፊ ያልሆኑ በሽታ ያለባቸው ሰዎች ነው። እነዚህ ሰዎች ኢች ን ኤቭሪ ወይ ደግሞ ሁል ጊዜ ኮንቲነስ የሆነ የሕክምና አገልግሎት ማግኘት አለባቸው። በትግራይ ክልል ከዚህ ጦርነት በፊት ወደ መቶ ሰማንያ ሺህ የሚጠቁ የተለያዩ የክሮኒክ ወይ ደግሞ ተላላፊ ያልሆኑ በሽታዎች ችግር ያለባቸው ሰዎች ነበሩ። ሰላሳ ሺህ የሚጠጉ ሰዎች የኤአርቲ ኤችአይቪ ትሪትመንት ላይ የነበሩ ናቸው። ሌሎችም የቲበርክሎስስ ሌሎችንም ማንሳት እንችላለን ማለት ነው። አሁን እንዳነሱት በርካታ ችግሮች በተለይም ከጤናው ዘርፍ ጋር ተያይዞ እንደዚሁ ምግብ ታክሎ በርካታ ነገሮችን አንስተዋል። በተለይ ጦርነት የተካሄደበት አካባቢ ወይም ሀገር በተለይ ኢትዮጵያ አንዱ በድህነት ተርታ ተሰልፋ ካለች ሀገሮች ውስጥ አንዷ ነች። የትግራይ ክልልም ያበዛው በኢትዮጵያ ክልል ስላለ በዛው ዘርፍ የሚፈረጅ ነው። ድህነት ላይ እንደገና አሁን ጦርነት ታክሏል። ጦርነት ማለት ውድመት፣ ሞት፣ ስደት እና የተለያዩ አሁን እንዳነሷቸው በ ታዎችም ሆነ የምግብ እጥረቶች እና ሞቶች መጋለጥ ማለት ነው። እነዚህ ተከትሎ ምን ያህል ሰፊ የሆነ ችግር ሊደርስ ይችላል። በተለይ በእናቶች፣ በህፃናት ወይም ደግሞ እንደዚሁ ቅድም እንዳሉት የተላላፊ ያልሆኑ ግን ጽኑ ህመምተኛ የሆኑ ሰዎች ላይ የሚያሳድሩት ችግሮች ስፋት ምን ያህል ሊሆን ይችላል? በአስቸኳይ በቁጥጥር ስር ሊውል ካልቻለ ወይም በቂ እገዛ ወይም እርዳታ ከዓለም አቀፉ ማህበረሰብም ሆነ ከኢትዮጵያ መንግስት በኩል ሊደርስ ካልቻለ። ትክክልነህ ቃሳ። አሁን ያነሳ ሀሳብ ያ ነው ትልቁ ነገር። አሁን ያለው ነገር ምን ያስከትላል የሚለው በጣም አስጨናቂ ጉዳይ ነው። እንኳን እዛው አካባቢ ላለ ሰው ይቅርና ለዓለምን በጣም አስጨናቂ ጉዳይ ሆኗል። እና ዋናው እዚህ ጋር የምናየው ነገር ምንድነው ትልቁ ነገር የሰዎችን ህይወት ነው። በተለይ የንጹሀንን ህይወት ስናይ የንጹሀን ዜጎችን ህይወት እና የኑሮ ቀውስ የሚያጋጥማቸው የጤናና ተያያዥ ጉዳዮች ትናይ ከፍተኛ የሆነ ሁኔታዎች እንዳሉ ያሳያል። ምናልባት በቀደም በመንግስት ሚዲያ የወጣውን የማህበራዊ ጉዳይ ጊዜ አስተዳደሩ ያወጣውን ሳይኸው በአሁኑ ሰአት እንግዲህ የዚህ የምግብ እጥረቱ የምግብ እንትኑ ረሀብን ያስከትላል። ረሀብ እየተከሰተ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ያ ማለት በቀደም በወጣ እንኳን ሰዎች በምግብ እጦት ምክንያት ቤታቸው ተዘግተው እየሞቱ ነው፣ ሶስት ህጻናት ብሎ ሪፖርት አድርጓል። አንድ ነገር እዚህ ጋር ማየት ያለብን ይሄ ኢንፎርሜሽን በምን አይነት መልኩ ነው እየመጣ ነው ያለው የሚለው ትልቅ ነገር ነው እና ፕሬዲክሽናቸው ደግሞ አሁን እያስከትል ያለውን ወደፊት ሊያስከትል የሚችለውን ችግርም አብሮ ማየት ያስፈልጋል። ይሄ እየሆነ ያለው ምንም አይነት የሌላ ከመንግስት ውጪ የሆኑ ኮሚኒኬሽኖች ስትሪክትሊ በተከለከሉበት የተለያዩ የአለም አቀፍ ሚዲያዎች ይሁን የተለያዩ የዓለም አቀፍ ድርጅት እስካሁን ሙሉ አክሰስ ባላገኝበት የመገናኛ የመብራት የቴሌኮም አገልግሎት በሌለበት ክልል ውስጥ ጠውራ ያለ ነው። ይሄ የሚወጣ ያለው ኢንፎርሜሽን ወይ ደግሞ ይሄ የሚወጣ ያለው መረጃ በጣም ጥቂት ወይ ደግሞ ለቲፕ ኦፍ አይስበርግ እንደምንለው ነው። ምናልባት ሰፋ ብሎ በደንብ ኢንፎርሜሽኖች ቢወጡ በየቤቱ በየዱሩ ያለው ነገር ቢታ ከባድ የሆነ ችግር እንዳለ ያሳያል። ምክንያቱም እንደምን አሁን እንኳን በሚባ መሰረት ሰዎች ዲስፕለስድ እየሆኑ ነው። ያ ማለት ምግብ እጦት ስላለ ወደ ተሻለ ቦታ አካባቢ እየመጡ ነው ያሉት፣ የሌሎቹ አገር ተሻግሮ ወደ ጎረቤት ሀገር እየሄዱ ነው ያሉት። ይሄ እንግዲህ እንደ እንትን ስታየው በጣም በጣም ከባድ የሆነ ችግር እንዳለ ነው የሚያሳየው። የረሃቡ ሁኔታ፣ ሰዎች የጤናና የህይወት ጉዳይ በጣም አስከፊ ሁኔታ እንዳለ ያሳያል ማለት ነው። ከዚህ ጋር ደግሞ ተያይዞ ምንም አይነት የጤና አገልግሎት መቋረጡ የጤና አገልግሎቱ ሪስቶር ካልተደረገ ኢመርጀንሲ የሆኑ ሜዲሲኖች መድረስ ካልቻሉ የጤና፣ የምግብ፣ የመድኃኒት አገልግሎቶች መስጠት ካልተቻለ በበሽታ የምናጣቸው በራሳ በበሽታ የምናጣቸው የሰው ቁጥር ምናልባትም ዳይሬክትሊ በጦርነት በጥይት ከምናጣው ህዝብ በላይ ሊሆን እንደሚችል መገመት ብቻ ሳይሆን የምናየው ሪፖርት ያንን እያሳዩ ነው። በጣም ከባድ ከባድ የሆነ ሁኔታ እንዳለ ነው የሚያሳዩት ማለት ነው። ከዛ በተጨማሪ የተለያዩ መድኃኒቶች ረዲ ገልጫዋለሁ። ተጨማሪ ከዚህ ጋር የሚኖረው ኮንስኩት ወደ አሁኑኑ በአግባቡ መያዝ ካልተቻለ በጦርነቱ ያስከተል የአእምሮ ጤና ምናልባትም ብዙ ጊዜ ጦርነት ላይ የሚረሳውነ የሰው ልጆች የአእምሮ ጤና ነው። ጭንቀቱ ስትረስ ይሄ ትሮማው የሚያስከትለው ከፍተኛ የሆነ የአእምሮ ሕመም ይኖራል። ይሄ የአእምሮ ሕመም የማህበራዊ ቀውስም ይኖራል ማለት ነው። ይሄ እንግዲህ በጣም ከባድ እንደሆነ መገንዘብ ይችላል። እንኳን እዛ ትግራይ ውስጥ ላሉ ዜጎች ይቅርና ውጭ ላለ ነው በጣም የከበደ ስትረስ ፉል ትሮማታይዝ የሚያደርግ ከባድ ጊዜ እንደሆነ እያየነው ነው ማለት ነው። ስለዚህ እነዚህ ነገሮች በአስቸኳይ ሰፊ የሆነ ነገር ካልተደረገባቸው ከፍተኛ የሆነ የሰውን ህይወት እና የሰብአዊ ቀውስ ሊያስከትሉ እንደ አገርም ከባድ የሆነ ሁኔታ ላይ እንደሚከቱን በሚመለከተው አካል በመንግስት ሲሆን የትኛውም በዓለም አቀፍ ደረጃ ኤጀንሲዎች ከፍተኛ የሆነ ትኩረት ተሰጥቶ ሊሰራ የሚገባው አስቸኳይ ጉዳይ ነው ብዬ ነው የማስበው። ችግሮቹ የጎሉ የከፉ ሊሆንም ስለሚችሉ እልባት ያስፈልገዋል። መፍትሄ ማፈላለግ ግድ ነው። ያንን በዛም በረገድ በዓለም አቀፍ ማህበረሰብ በኩል በተባበሩት መንግስታት በኩል እንደዚሁ የተቻላቸውን ጥረት ይደረግ እንደሚገኝ ገልጸዋል። በፌዴራል መንግስቱ በኩል ከአካባቢው የክልሉ ጊዜያዊ አስተዳደርና የሰላም ሚኒስቴር፣ የውጭ ጉዳይ ሚኒስቴር ቃል አቀባዮችና ሚኒስትሮች በኩል እንደዚሁ የወጡ መግለጫዎች አሉ። ድጋፎች እየተደረጉ ነው ባለው መጠን የምግብ አቅርቦቶቹም እንደዚሁ እያደረግን ነው። በቅርቡም ለዓለም አቀፉም ሆነ ለሀገር ውስጥ መገናኛ ብዙሀን ተከፍቶ እዛ ቦታ ላይ ተገኝተው እንደሚመለከቱና ሪፖርት እንዲያደርጉ ይደረጋል የሚሉ መግለጫዎች በተከታታይ እየተሰጡ ይገኛሉ። በውጭም ሆነ በሀገር ውስጥ ላሉ እንደእርሶ ስጋት ላለባቸው ወይም ለማንኛውም ዜጋ መሰረታዊ የሆኑ የሰብአዊ ድጋፎች እዛ አካባቢ በፍጥነት እንዲደርስ ለሚሻ ሁሉ የተነገሩ ነው። ከዚህ ባሻገርስ በአሁኑ ወቅት በፌዴራል መንግስቱ ሆነ በተባበሩት መንግስታት ድርጅት ወይም በሌሎች አቀፍ የእርዳታ ድርጅቶች በኩል ምን አይነት ተጨማሪ ድጋፍ ሊሰጥ ይገባል? እስካሁን ባሉት ላይ ሁለትስ፣ በተለይ በጤና ዘርፍ ያለውን ችግር፣ በምግብ ዘርፍ ያለውን ችግር ለመቅረፍ የርሶ በአስቸኳይ እርምጃ ሊወሰድባቸው ወይም ሊደረጉ ይገባል የሚሏቸው ምክረ ሀሳቦች ምን ይሆናሉ? ያነሳኸው ካሳሁን፣ እኔ እንግዲህ እንደ ባለሙያ ነው የማውቀው። ምክንያቱም እዛ አካባቢ ያለውን የፖለቲካ ሁኔታ በደንብ ታውቀዋለህ፣ ከኔ በላይ ከኔ በተሻለ መልኩ ደግሞ አጠናክረው፣ ይሄ ማለት ምን ማለት ነው? የፖለቲካ ፕሮፓጋንዳ ነው ወይ ወይንስ ሪሊ መንግስት ይህን ነገር እየሰራ ነው የሚለውን ነገር ከኔ በተሻለ መልኩ የፖለቲካል አናሊስቶች፣ የፖለቲካ ምሁራን ሊነግሩ ይችላሉ ብዬ እገምታለሁ። አይሆን ያንን ወደ ጎን ተው እና እንደ ጤና ባለሙያነት እና እንደ አንድ ዜጋ የሚሰማኝን ነገር ስናገር ለትልቁና ዋና መሆን ያለበት ጉዳይ ህይወትን ማስረፍ ነው። ስለዚህ ትልቁ ነገር መደረግ ያለበት በመንግስትን በኩል ዋናው ነገር ህይወት ማስረፍ ነው። ዜጋን የመጠበቅ፣ ዜጋን የመኖር መብቱን መስጠት ትልቁ ለማንም ለማንም ይሄ ድርድር ውስጥ የሚገባ ጉዳይ መሆን የለበትም ማለት ነው። ቅድም እንዳልኩት ወደ ፖለቲካ ወደ ምኑ ሳንገባ የሚደረጉ ነገሮች ኦፍኮርስ እየሰማን ነው። ኒምሶችንም እያየን ነው። ግን ምናልባት ሴናሪዎችን ባስቀምጥ ነገሮችን በደንብ ተፋርገን፣ ከችግሩ አንጻር እንድናይ ይረዳናል ብዬ ገምታለው። አንደኛ ምንድን ነው አሁን የሚደረጉ በመንግስት በኩል የምንሰማቸው ዜናዎች ሪሊ ትክክለኛ ከሆኑ ምንድን ናቸው? አማውንቱ ከደረሰው ችግር አንጻር በቂ ነው ወይ ብለን ማየት እንችላለን። ምናልባት እንደ አንድ ኤግዛምፕል ላነሳልህ የሚፈልገው የዩኤን ያወጣውን ሪፖርት ስናይ በኢትዮጵያ ላይ አሁን ምናልባት ሁላችንም ማየት እንችላለን በአሁን በትግራይ ላይ በተከሰተው ጠው ከአርባ ነጥብ ሶስት ሚሊዮን የአሜሪካን ዶላር በላይ እንደሚያስፈልግ ነው የሚያሳየው። ይሄ በብር አይደለም። እና አሁን የሚደረጉ ነገሮች ሪሊ በቂ ናቸው? አንድን ጤና ጣቢያ ወደ ነበረበት ለመተፋት ወይ ደግሞ ሪስቶር ለማድረግ አድሶ ማቴሪያሎችን ሪስቶር አድርጎ ለማድረግ የሚያስፈልገው ብር እንደዚህ ቀላል የሚባል እንደው ባለኝ ሪፖርት እንኳን ስነግር አንድ የህዝብ ኤክስቴንሽን እነዚህ የጤና ኬላዎችን መንግስት ባወጣው ጤና ኬላዎችን የምንላቸውን ስታንዳርድ አንድን ለመስራት ከስድስት ሚሊዮን ብር የኢትዮጵያ ብር የበለጠ ያስፈልጋል። እንግዲህ ይሄ ማለት አሁን የተከሰተው የወደመው ውድመት የጠፋው የተሰረቀው እነዚሁ ነገር በእንደዚህ አይነት ነገር ነው የሚመለሱት ብሎ ማስብ አስፈላጊ ነው። ስለዚህ ለምንድን ነው ያነሳሁልህ? ዋናው ለእነዚህ የኢንተርናሽናል የዩኤን ኤጀንሲ መንግስት፣ ህዝቡም ይሄን ለትግራይ ህዝቡ የሚል ከሆነ ዋናና ትልቁ መደረግ ያለበት ነገር እዚህ ላይ በስነስርዓት መሰራት አለበት። እንዴት ነው መንገዶች ወይ ደግሞ ኮሪደሮች መከፈት አለባቸው፣ ያለምንም ቅድመ ሁኔታ ህብረተሰቡ፣ እዛ ያለው ዜጋ የምግብና አስፈላጊ የሆኑ መሰረታዊ ነገሮችን ማግኘት አለባቸው። ህይወት መታደግ አለብን ማለት ነው፣ መጀመሪያ ነገር። ከዛ ጋር እንግዲህ ይሄንን ስለ ምግብና ስለ ስነሳ፣ ከዛ ጋር ተያይዞ የጤና ተቋማትን ሪስቶር መደረግ አለባቸው። የጤና ተቋማት መልሶ መቋቋም ያስፈልጋል። አስፈላጊውን የሆነ ግብአቶች ማሟላት ያስፈልጋል። ለነዚህ ሰፊ የሆነ ሪሶርስ ያስፈልጋል። በተለያዩ ኤጀንሲዎች፣ የተለያዩ ኢንተርናሽናል ኦርጋናይዜሽን ሬዲ እንደሆኑ ደግሞ ፈቃደኛ እንደሆኑ ሰፖርት ለማድረግ የመንግስትን ይሉንታ ወይ ደግሞ መግባት እንዲችሉ ፍቃድ እየጠየቁ እንደሆነ እየሰማ ነው። ስለዚህ ህዝቡን ለመጠበቅ ሁል መደረግ ያለበት ይህና ነገር ይሄንን መፍቀድ ህዝቡ ህይወቱን እንዲያድን በሰላም እንዲኖር መፍቀድ ያስፈልጋል ማለት ነው። ሶስት ዋና ዋናው ማነሳው ከህክምና አገልግሎት ጋር ተያይዞ ምናልባት ደግሞ አሁን ለተፈጠረው ችግር እነዚህ የሞባይል ክሊኒክ ነገሮችን ማመቻቸት ህብረተሰቡ ላይ ያሉ እዛው ማህበረሰብ ውስጥ ያሉ የማህበረሰብ አደረጃጀቶችን በመጠቀም የሰብአዊ አገልግሎቶች መስጠት ለህዝቡ ዳይሬክትሊ ህዝቡ እንዲጠቀም ማድረግ። ከዛ ጋር ተያይዞ ደግሞ ማንሳት የሚፈልግበት የጤና ባለሙያዎች መደገፍ አለባቸው እንዲረጋጉ ማድረግ ይገባል። ብዙዎቹ እንግዲህ ሪፖርት ላይ እንደምናየው ወይ ተሰደዋል ወይ ደግሞ ስራ ላይ ያገኙ። ስለዚህ እነዚህ ማረጋጋት አስፈላጊውን የሆነ ድጋፍ ደግሞ እንዲሁ ሌሎች ነገሮች አድርጎ ወደ ስራ ምክንያቱም አሁን ያለው የጤና አገልግሎት አሰጣጥ ሰላማዊ ሰዓት ከሚሰጠው የጤና አገልግሎት አሰጣጥ በበለጠ መልኩ ነው። በጣም ኢንቴንሲቭ የሆነ ስራ ነው የሚሰራ እና የጤና ባለሙያዎቹ መያዝ እነሱ ማረጋጋት አስፈላጊውን የሆነ ስራ እንዲሰሩ ያለምንም ኢንተርፈረንስ ያለምንም ጣልቃ ገብን ስራቸውን እንዲሰሩ ማድረግ አስፈላጊ ነው። ከዚህ ጋር የሰብአዊ አገልግሎት የሚሰጡ ባለሙያዎች ኢንተርናሽናል ሆኑ ሎካል የሰብአዊ አገልግሎት የሚሰጡ ባለሙያዎች ያለ ኢንተርፈረንስ ስራቸውን እንዲሰሩ፣ ኮሪደሮች እንዲከፈቱ፣ የሰብአዊ አገልግሎቶች እንዲዳረሱ ማድረግ ዋና ትልቁ ጉዳይ ነው የሚሆነው ማለት ነው። ሌላ ደግሞ ቅድም እንዳነሳው የሴቶችና ህጻናትን የምንሰማው በጣም በጣም አዘግናኝ የሆኑ ነገሮች ነው። እንደ ሴትም እንደ እናትም እንደ በጣም ያሳስበሃል እና ለማንም ሰው ይሄ የሚያሳስበህ ኢንተርጀኔሬሽናል የሆነ ኢፌክት ያለው ነው። ሴቶች ሲደፈሩ ሴቶች እንደዚህ አይነት ጥቃት ሲደርስባቸው ምን ያህል የከፋ የሆነ የጤናና የማህበረሰብ ቀውስ እንደሚያስከትል ምናልባት ብዙዎቻችን እንረዳዋለን እና ይሄ አስቸኳይ የሆነ ኢንተርቬንሽን አስቸኳይ የሆነ ሴ ሊደረግበት ይገባል። የስነ ተዋልዶ ሕክምና አገልግሎቱ በየቦታው መስጠት አለባቸው። ምክንያቱም አንደኛ በጣም ሴንሲቲቭ በጣም ቢደፈሩም ወይ ደግሞ እንደዚህ አይነት ጥቃት ቢደርስባቸው ወጥቶ የሚናገሩ በጣም ጥቂት ስለሆኑ በጣም ሴኩርድ የሆነ ወይ ደግሞ ሴፍ የሆነ የስነ ተዋልዶ ሕክምና የሚያገኙበት ሳይኮ ሶሻል ሰፖርት የሚያገኙበት ሁኔታው ማስቸኳይ መደረግ አለባቸው ብዬ እንደ ባለሙያ ነው ነው ማለት ነው ከዛ ጋር ተያይዞ በኮቪድም የራሱ የሆነ ኢምፓክት ይኖረዋል። ኮቪድም የራሱ የሆነ የሚያመጣው ነገር ስላለ ይሄም ትልቅ መታሰብ ያለበት ጉዳይ ነው ብዬ ምናስበው፣ ለእኔ በጣም እዚህ ጋር ትልቁ ኢምፓክት መደረግ ያለበት የህይወት ማዳን ነው። ለማዳን ደግሞ የሰብአዊ ድጋፎች፣ የሰብአዊ ጉዳዮች ቅድሚያ መስጠት አለባቸው። ሰብአዊ የሆኑ ነገሮች መደረግ አለባቸው። ንጹሐን ዜጎች በረሃብና በስቃይ መሞት የለባቸው። ለማንም መወሰድ ያለበት ማንም ሰው ሰው የሆነ ሁሉ ይሄንን ነገር ጉዳይ ብሎ መያዝ ያለበት ነገር ነው ብዬ ነው። አዜብ ገብረስላሴ በኒው ሳውዝ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት የሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ። ስለ ቃለምልልሱ እናመሰግናለን። አመሰግናለሁ ካሳሁን።